የዕለቱ አብይ ርዕሳችን ይቀጥላል። ኢትዮጵያ ከኤርትራ ጋር በባለ አምስት ነጥቡ የመፍትሄ ሀሳብ ላይ ለመነጋገር ዝግጁ መሆኗን፣ በአባይ ጉዳይ ደግሞ ከግብጽና ከሱዳን ጋር እየሰራች መሆኗን የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። በተባበሩት መንግስታት ድርጅት ስልሳ ሰባተኛ መደበኛ ጉባኤ ላይ ለመገኘት ኒውዮርክ የገቡትና ለጉባኤውም ዛሬ ንግግር ያደርጋሉ ተብለው የሚጠበቁት አዲሱ የኢትዮጵያ ጠቅላይ ሚኒስትር ትናንት ለቪኦኤ የአፍሪካ ቀንድ አገልግሎት ኃላፊ ለፒተር ሃይን ላይን በሰጡት ልዩ ቃለ ምልልስ የመንግስት መንግስታቸው የውጭ ግንኙነት የተመሰረተው በርዮት ዓለም ሳይሆን በሀገርና የፓርቲ ጥቅሞች ጉዳዮች ላይ መሆኑን አመልክተዋል። በአመዛኙ በሀገር ውስጥ ጉዳዮች ላይ ያተኮረው የቃለ ምልልሱ የመጀመሪያው ክፍል በትናንትናው ስርጭታችን መቅረቡ የሚታወስ ሲሆን ለኢትዮጵያ ቅርብ በሆኑ ጉዳዮች በውጭ ፖሊሲዎቿ ላይ የሚነጋገረው ሁለተኛው ክፍል ቀጥሎ ይቀርባል። ለኢትዮጵያውያን አነጋጋሪ ሆኖ የቆየውና የሚያሳስባቸው የውጭ ፖሊሲ ኤርትራን የሚመለከተው ነው። ለኢትዮጵያውያን ቁልፍ የሆነ ጉዳይ ነው። በቅርቡ እርሶ ከአቶ ኢሳይያስ አፈወርቂ ጋር ሰላምታ በመለዋወጥ እንደተጨባበጡ ይነገራል። ስለዚህ እርግጠኛ አይደለሁም፣ ግን እውነት ከሆነ እርሶ ይነግረናል። ምናልባትም እንደገና ድርድር ለመጀመር እርምጃ አለ ይባላል። የኤርትራውን መሪ አነጋግረዋል? የሁለቱን ሀገሮች ግንኙነት ስለማሻሻል የሚያስችል ሂደት ተጀምሯል። ታንክ ዩ ቬሪ ማች ፒተር። አዝ ፋር አዝ አወር ፎሪን ፖሊሲ አዝ ሪጋርድስ ቱ ኤርትራ ኢዝ ኮንሰርንድ፣ ዜር ኢዝ ኖ ቼንጅ ኢን ፖሊሲ። አመሰግናለሁ ፒተር። ኤርትራን በሚመለከት ያለንን የውጭ ፖሊሲ አልለወጥንም። ፖሊሲያችን ጦርነቱን ተከትሎ የተቀረጸና ላለፉት ዘጠኝ ዓመታት እየሰራ ያለ ፖሊሲ ነው። ያለ አንዳች ቅድመ ሁኔታ መነጋገር እንፈልጋለን። ግንኙነታችንን ልናሻሽል የምንችልበት ብቸኛ መንገድ ንግግር ነው። ይህንንም ለኤርትራ መንግሥትና መሪዎች አሳውቀናል። ላለፉት ዘጠኝ ዓመታት ይሆናል ብለን እየጠበቅን ነው። ወደፊትም በዚሁ እንቀጥላለን። የፖሊሲ ለውጥ የለንም። የፖሊሲውን አቅጣጫ የሚያወጣ ነው፣ እኛው ነን። እኛ የምንለው ባለ አምስት ነጥብ የሰላም ሀሳብ፣ የሰላም ስትራቴጂ ነው። አሁንም ጠረጴዛ ላይ ያለ ነው። ግንኙነቶቻችንን ለማሻሻል ከኤርትራ መንግስት ጋር በጠረጴዛ ዙሪያ ተቀምጠን መነጋገር እንፈልጋለን። ስለዚህ አሁንም ሂደት ላይ ያለ ጉዳይ ነው። መጨባበጥን በተመለከተ ግን እኛ ኤርትራ ውስጥ ካሉ ሰዎች ጋር ችግር የለብንም። የአገዛዙ ችግር ነው። ተደርጎም ከሆነ ችግር የለውም፣ ግን አልተጨባበጥንም። Uh, the next question has to do with Egypt. Your background is academics. ቀጥሎ የማቀርብሎት ጥያቄ ግብፅን የሚመለከት ነው። እርስዎ እስካሁን የሰሩት በአካዳሚክስ ዘርፍ ነው፣ ካልተሳሳትኩ በውሃ ምህንድስና ዲግሪ ያለዎት። ባለፉት ሁለት ዓመታት የአባይን ወንዝ በጋራ ስለመጠቀም ተወስቷል። ይህም በካይሮና በአዲስ አበባ መካከል ውጥረት ፈጥሯል። ባለፉት ጥቂት ቀናት የግብፅ ባለሥልጣናት ኢትዮጵያ በውሃው አጠቃቀም ላይ አክራሪ አቋም ይዛለች ሲሉ በይፋም ባይሆን በምስጢር መናገራቸው ተሰምቷል። በዚህ ሰሞን ደግሞ የግብፅ ውጭ ጉዳይ ሚኒስቴር እንደ አውሮፓ አቆጣጠር በ1995 ዓ ም በቀድሞ ፕሬዚዳንት ሆስኒ ሙባረክ ላይ ግድያ በመሞከር ወንጀል ተፈርዶባቸው ኢትዮጵያ እስር ቤቶች ውስጥ ስለሚገኙ ግብፃውያን ጥያቄ መላኩን አስታውቋል እነዚህ ሁሉ ግብጽ ከኢትዮጵያ ጋር ያላትን ግንኙነት እንደገና የመመልከት አዝማሚያ ይጠቁማሉ። መጀመሪያ በእስረኞቹ ጉዳይ ምን አስተያየት አለው? በተጨማሪ ደግሞ እርስዎ የሚመሩት መንግስት በአባይ ወንዝ አጠቃቀም ላይ ከቀደሙት ጠቅላይ ሚኒስትር የተሻለ አግባብና ለዘብተኛ አቋም ሊኖረው ይችላል። ፍርስት ኦፍ ኦል ፒተር አስፋራ ሰ ፎሬን ፖሊሲ ሪጋርድንግ ተ ናይል ኢሹ አንድ ኢጅፕሺያን ኢትዮጵያን ባይላተራል በቅድሚያ ፒተር የአባይን እንዲሁም የኢትዮጵያና የግብፅን ግንኙነት በሚመለከተው የውጭ ፖሊሲ ጉዳይ ላይ የውሃ መሐንዲስ መሆን አያስፈልግህም። ምክንያቱም ይህ ለማንም ኢትዮጵያዊ ግልጽ የሆነ ጉዳይ ነው። የአባይ ጉዳይ ለምዕት ዓመታት የቆየ ጉዳይ ነው። በዚህ መንግስት ብቻ ሳይሆን በቀደሙ የኢትዮጵያ መንግስታትም፣ እንዲያውም በግብፅ ከፈርዖን ዘመናት ጀምሮ ያለና እየቀጠለ ያለ ጉዳይ ነው። ይህ የኢትዮጵያ ብቻ የሚሆነ ጉዳይ አይደለም። የሁሉም የአባይ ተፋሰስ ሀገሮች ጉዳይ ነው። የተፋሰሱ የራስጌም ሆነ የግርጌ ሀገሮች ጉዳይ ነው። ይህ የወሰን ተሻ And this is an important issue because Ethiopia is a country contributing 86% of uh, the Nile water. If you say that you are not ይህ አስፈላጊ ጉዳይ ነው ምክንያቱም ኢትዮጵያ ለአባይ ሰማንያ ስድስት ከመቶውን ውሃ የምታስገባ ሀገር ነች። ይህንን ውሃ ታዲያ ኢትዮጵያ ለልማቷ ልታውለው አትችልም የምትል ከሆነ ይሄ የቂል ሰው ስሌት ነው የሚሆነው። ካለበለዚያ ይህ እጅግ ቀላልና አመክኗዊ የሆነ ጉዳይ ነው፣ የግድ የውሃ ኢንጂነር መሆን የለብህም። ይህንን በተመለከተ ኢትዮጵያ ከግርጌዎቹ ሀገሮች ከሱዳንና ከግብፅ ጋር ለመስማማት ልበሰፊ ሀገር ሆና ቆይታለች። ከግብፅ ጋር ብቻ አይደለም፣ ምክንያቱም የውሃው የጋራ ተጠቃሚዎች እነርሱ ናቸው። አሁን ታዲያ በአባይ ተፋሰስ ውስጥ ያለን ሀገሮች የውሃው ተቀራራቢ ተጠቃሚ እንድንሆን የራስጌዎቹ ሀገሮች ስምምነት ላይ ደርሰናል ኢትዮጵያ ኢትዮጵያ ሁል ጊዜ በግርጌዎቹ ሀገሮች በሱዳንና በግብጽ ላይ አንዳችም የጎላ ጉዳት ሳይደርስ ውሃውን መጠቀም ትፈልጋለች። በቴክኒክ ደረጃም እነዚያን የግርጌ ሀገሮች ሳንጎዳ የራስጌዎቹ ሀገሮች ተጠቃሚ ልንሆን እንችላለን። ይህ መፍትሄ እስካለን ድረስ ለምን አንተባበርም? በመሆኑም ኢትዮጵያ በአሁኑ ጊዜ ለኃይል ማመንጫ የሚውሉ ግድቦችን መገንባት ጀመረች። ይህ ደግሞ ውሃውን ወደ ሌላ አቅጣጫ የሚወስደው ወይም የሚያስቀረው አይደለም። በተጨማሪም በሱዳን በግብፅና በሁሉም የምስራቅ አፍሪካ ሀገሮች ውስጥ ያለውን ኢኮኖሚ ለማሳደግም አስተዋጽኦ ያበረክታል። በመሆኑም ይህ ሁሉም አሸናፊ ሁሉም ተጠቃሚ የሚሆንበትና ነገሮችን በትብብር መስራት የሚቻልበት መስክ በመሆኑ ሁላችንም ወደ ትብብሩ መምጣት አለብን ባይዘወይ ኢትዮጵያ ሀዝ በነገራችን ላይ ኢትዮጵያ በጣም ግልጽ የሆነና መታየት የሚችል ሐሳብ ለግብፅና ለሱዳን አቅርባ የሱዳን የግብፅ የኢትዮጵያ ባለሙያዎች ያሉበትን አንድ ቡድን ለማቋቋም ተስማምተናል በታላቁ የህዳሴ ግድብ ግንባታ ምክንያት በግብፅና በሱዳን ላይ የሚደርስ ጉዳት መኖር አለመኖሩን የሚከታተሉ ዓለም አቀፍ ታዛቢዎች ባለሙያዎችም ተካተዋል ይህ የኢትዮጵያና ያለፉ ጠቅላይ ሚኒስትሯ ሐሳብ የሚያመለክተው አብረን የመስራትና የማደግ መንገድን ለመሻት ያለንን ብርቱ ፍላጎት ነው you know, Nile is not the only issue that we can work together to develop together. Nile is the basic issue, the central issue. አየህ አባይ አብረን ለማደግ አብረን መስራት የምንችልበት ብቸኛው ጉዳይ አይደለም። አባይ ለዲፕሎማሲያችንና ለምጣኔ ሀብት መቀናጀት መሰረታዊና ማዕከላዊ ጉዳይ ነው። ሆኖም ግን ብቸኛው መንገድ አይደለም። መናገድ እንችላለን። አንዱ በሌላው ሀገር ኢንቨስት ማድረግ ይችላል። በህዝቦች ግንኙነቶች ላይ መስራት እንችላለን። ግንኙነቶቻችንን ከግብፅና ከሱዳን ጋር በብዙ መንገዶች ማጠናከር እንችላለን። ችግሩ የቀድሞው የግብፅ መንግስት ነበር። የአሁኑ መንግስት ምን እንደሚያደርግ ሰንብተን እናየዋለን። ያለፈው ግን የአባይን ጉዳይ የሚያየውና የያዘውም እንደ ጸጥታ እንደ ደህንነት ጉዳይ ነበር የውጭ ዲፕሎማሲ የውጭ ጉዳይ ሚኒስቴርም ጉዳይ አልነበረም የአባይን ጉዳይ የያዘው የደህንነት ኃላፊው ነበር አሁን እየተሰሙ ያሉ ጭምጭምታዎች አሉ የደህንነት ጉዳይ ነው ግብፅ እንደ ደህንነት ጉዳይ ነው የያዘችው የሚሉ ይሁን እንጂ እኔ የአሁኑን መንግስት አቋም አሁን ልነግረህ አልችልም የሽግግሩ መንግስት ከእኛ ጋር ቆሞ ነበር አንዳንዶቹ መሪዎችም የአዲሱ መንግስት አባል ናቸው በቅርብ እየተከታተልነው ነው ነው ምክንያቱም በዚህ ጉዳይ ላይ እየሰሩ ባሉት ቡድኖች ላይ የተፈጠረ ችግር የለም። አሁን ያለው የተሳካና የተጣጣመ የሥራ ግንኙነት ነው። የእኛ ጉዳይ ግን አባይ ላለመተማመን ምክንያት መሆን የለበትም የሚል ነው። አብሮ የመስራት የመተማመንና የመተባበር የጋራ ጥቅም አብሮ የማደግና ሁላችንም አሸናፊ የምንሆንበት መፍትሄ ጉዳይ እንዲሆን ነው የምንፈልገው። ይህ ደግሞ ይቻላል፣ ለዚያም እንሰራለን። መጋጨት አያስፈልገንም። ስድስት ሺህ ሜጋዋት ኃይል ካመነጨን በደጋማው መልክዓ ምድራዊ አቀማመጧ ምክንያት ኢትዮጵያ ከተጎናጸፈችው ጸጋ የሚወጣውን የውሃ ኃይል ማስተባበር፣ ማቀናበርና ማገናኘት ከዚያም ሁላችንም ተጠቃሚ መሆን እንችላለን። ይህ ነው የሚፈለገው። ሱዳን ሱዳንን ብትመለከት በዚህ ግድብ ምክንያት የተገራ ውሃ ማግኘት ትችላለች። ከኢትዮጵያ ጋር ስትነጻጸር ሱዳን ለግብርና ልታውል የምትችለው በቂ ስፋት ያለው መሬት አላት። ይህም በራሱ ጸጋ ነው። ሱዳን ውስጥ በመስኖ የሚለማ ግብርና ካለ ከውጤቱ ሁላችንም ተጠቃሚ እንሆናለን ማለት ነው። በግብጽም እንዲሁ። በመሆኑም አብሮ የመስሪያ እንጂ የጸጥታና የደህንነት ጉዳይ አድርገን እንድሚይዘው ል አይገባም። የኢትዮጵያ የግብፅና የሱዳን የአባይ ምስራቅ ተፋሰስ ሀገሮች ህዝቦች በጋራ የምንለማበት ጉዳይ ነው ማድረግ ያለብን። አሁን በግምት መመራት አልፈልግም። ለጊዜው አሁን ባለው የግብፅ መንግስት ዘንድ የፖሊሲ ለውጥ አላየንም። ግብፃውያን እስረኞቹን አስመልክቶ ስላቀረቡት ጥያቄ መልሶ ምንድን ነው ቴሮሪስት አክሽንስ ኢን ኤኒ ፎርም አርኖት ይህ ባለፈው መንግሥት የተዘጋ ጉዳይ ይመስለኛል። አየህ፣ የሽብር ፈጠራ አድራጎቶች በማንኛውም መልክ ቢሆኑ አይመከሩም፣ ተቀባይነትም የላቸውም። የኢትዮጵያ ፍርድ ቤት የቀድሞውን የግብፅ ፕሬዝደንት ለመግደል በሞከሩት ላይ የሞት ቅጣት ፈርዶባቸዋል። ይህ ባለፈው መንግሥት የተዘጋ ጉዳይ በመሆኑ በዚህ ወቅት የምንመለስበት ምክንያት የለም። የቀድሞ ጠቅላይ ሚኒስትር ብዙውን ጊዜ ቻይናን በኢኮኖሚ እምርታ እያሳየቻለች እያሉ በአድናቆት ይገልጡ ነበር። ምዕራባውያን አገሮችን ደግሞ እየወደቁ ያሉ ኃይሎች ሲሉ በመግለጽ ነቀፋ ያሰሙ ነበር። ኢሕአዴግ ከቻይና ኮሚኒስት ፓርቲ ጋር ስላለው ቅርበት በሰፊው አስታውቀዋል። ምዕራባውያን ኢኮኖሚያቸው እየወደቀ ነው፣ ኢትዮጵያ በርዕዮተ ዓለም ቅርበት ካላትና ታዳጊ የኢኮኖሚ ኃይል እየተባለች ካለችው ቻይና ጋር ግንኙነቷን ማጠናከር ይሻላታል ብለው ያምናሉ። ከሁሉም በፊት ከሀገሮች ጋር ያሉን ግንኙነቶች የሚመሰረቱት በርዕዮተ ዓለም ላይ አይደለም ከግንኙነቶቹ በምናገኛቸው ጥቅሞች ላይ እንጂ። እንዲሁ አይነት ጥያቄ ከዚህ በፊትም ጠይቀህኝ የመለስኩልህ በተመሳሳይ መንገድ ነው። በመሆኑም ከዩናይትድ ስቴትስም ከቻይናም ጋር ያሉን ስትራቴጂካዊ ግንኙነቶች ናቸው። የስትራቴጂክ ፓርትነርሺፕ ያስ ኢትስ ኦን ዳይሜንሽን። ይህ ስትራቴጂካዊ ግንኙነት ተነጥሎ የተወሰደን ሀገር ባነሳህ ቁጥር የራሱ የሆኑ ደርዞች አሉት። ዩናይትድ ስቴትስ ከኢትዮጵያ ጋር በምጣኔ ሀብት ልማት በኩል በጣም የቅርብ አጋር ነች። በተለይ ግብርናን፣ የጤና ዘርፍና ሰብአዊ ድጋፍን በመሳሰሉ ጉዳዮች ላይ ይህ ድጋፍ ግዙፍ ነው። ለዚህ ድጋፍ ደግሞ የዩናይትድ ስቴትስ ሕዝብና መንግስትን እናመሰግናለን። በአካባቢያችንና በዓለም አቀፍ ደረጃም ሰላምና ጸጥታን በሚመለከት ስትራቴጂካዊ ወዳጆች ነን። የሀያዎቹን ከበርቴ ሀገሮች፣ የስምንቱን ሀያላን ሀገሮች በመሳሰሉት መድረኮችም ላይ ፍትህ የሰፈነበት ተመጣጣኝ ክፍፍል ያለበት ዓለም እንዲኖር በአየር ንብረት ለውጥና ሌሎች ጉዳዮች ላይ አብረን እንሰራለን። በመሆኑም ከዩናይትድ ስቴትስ ጋር ባለን ግንኙነት አለም አቀፍ አካባቢያዊና የሁለታችን የሆኑ የጋራ ስራዎች አሉን። ሰከንድ ቻይና ይዛ ስትራቴጂክ አላይ ኢንተርምስ ኦፍ ሰፖርቲንግ አስ ኢንፍራስትራክቸር ዴቨሎፕመንት ኢንቨስትመንት ሁለተኛ ቻይና ቻይና ስትራቴጂያዊ ወዳጃችን ነች። በመሠረተ ልማት በመዋዕለ ነዋይ ታግዘናለች። ብዙ የውጭ ቀጥተኛ መዋዕለ ነዋይ ከቻይና ወደ ኢትዮጵያ እየገባ ነው። በነገራችን ላይ ከዩናይትድ ስቴትስና ከአውሮፓ የሚመጣውም የውጭ ቀጥተኛ መዋዕለ ነዋይ ፍሰት ጨምሯል። ይህንን በተመለከተ እኛ ለርዕዮተ ዓለም ጨርሶ አይን የለንም። ከሀገሮች ጋር ግንኙነቶችን እንድንመሠርት የሚያደርጉን ለህዝባችን የሚጠቅሙ ለሀገራችን የሚጠቅሙና የብሔራዊ ጥቅም ጉዳዮቻችን ናቸው። ዲፕሎማሲያችን ግልጽ ነው። ዲፕሎማሲያችን የውጭ ግንኙነቶቻችን ድብቅ ነገር የላቸውም። መሠረታቸው ርዕዮተ ዓለም አይደለም። አውር ፓርቲ ሃዝ ቨሪ ክሎዝ ታይስ ዊዝ ዘ ኮሚኒስት ፓርቲ ኦፍ ፓርቲያችን ከቻይና ኮሚኒስት ፓርቲ ጋር የቅርብ ትስስር አለው። ምክንያቱም ከቻይና ኮሚኒስት ፓርቲ እያከናወነ ካለው ልንማራቸው የምንችላቸው አካባቢዎች አሉ። በአጭሩ እኛ ያለን ፖሊሲ ህዝብን መሰረት ያደረገና ልማትን ማዕከል ያደረገ ነው። በዚህ አካባቢ እታች ወርዶ በመስራት የቻይና ኮሚኒስት ፓርቲ ልምድ አለው። በመሆኑም እንዲህ አይነቱን አያያዝ ከቻይና እንማራለን። ይህ ማለት ግን ርዕዮተ ዓለማችን ከቻይናው ጋር ተመሳሳይ ነው ማለት አይደለም። ከሁሉም ሀገር ከሁሉም ፓርቲ የምትማራቸው የተሻሉ ልምዶች እንደምታውቀው እኛ ተራማጅ ግራዘመን ፓርቲ ነን። እኛ ከቻይና ጋር ብቻ ሳይሆን ከጀርመኑ ሶሻል ዴሞክራቲክ ፓርቲም ጋር በዚሁ ግራዘመን አመለካከታችን ምክንያት እንሰራለን። ከኤንሲ ጋር እንሰራለን። ከሌሎችም የአውሮፓ ሶሻል ዴሞክራቲክ ፓርቲዎች ጋር እንሰራለን። ከእንግሊዙ ሌበር ፓርቲም ጋር እንሰራለን። ከአንዱ ወይም ከሌላው ትማራለህ። ዊ ፊል ዛት ዊ ሃቭ አወር ኦውን ዩኒክ አይዲዮሎጂ ኢን ኢትዮጵያ ዊች ኢዝ ዩ ኖው አወር ኦውን እኛ ኢትዮጵያ ውስጥ የራሳችን የሆነ ርእዮተ ዓለም እንዳለን ነው የሚሰማን። የራሳችን ነው፣ ብሔራዊ ነው። ይሁን እንጂ ከአንዳንዶች ወይም ከሌሎች ጋር ተመሳሳይ ጎኖች ሊኖሩት ይችላሉ። ለፓርቲያችን የሚጠቅሙ ሆነው የምናዘምባቸው ጉዳዮች ካሉ እንማርባቸዋለን፣ ልምድ እንቀስምባቸዋለን። እንዳለ እንወስደዋለን ማለት ግን አይደለም። ከራሳችን ሁኔታ ጋር ማዛመድ የምንችልበትን መንገድ እንፈልጋለን፣ በሀገር ደረጃ፣ በፓርቲ የውስጥ አሰራሮችም ውስጥ በዓለም ውስጥ ካሉ ሶሻሊስት ዓለም አቀፍ አባል ከሆኑ ፓርቲዎች ጋር ሁሉ መስራት እንፈልጋለን። በአውሮፓ፣ በዩናይትድ ስቴትስ፣ በቻይናና በሌሎችም የዓለማችን አካባቢዎች አሉ።